በአስሩ የኢንተርኔት አምደኞችና ጋዜጠኞች መካከል ሕዝብን ለዓመፅ በማነሳሳት ወንጀል የተከሰሰው በፈቃዱ ኃይሉ ለፍርድ ቤት የተከሳሽነት ቃሉን በዛሬው ዕለት ሰጥቷል። ቀደም ሲል ለፖሊስ የሰጠው ቃል በግድ የተሰጠ በመሆኑ ውድቅ እንዲደረግለት ጠይቋል። ተከሳሹ የባለሙያ ምስክሩን በችሎቱ አስደምጧል። መለስካቸው አምሃ ዝርዝሩን ይዟል። በእነ ሶልያና ሽመልስ የክስ መዝገብ በሁለተኛ ተከሳሽነት ስሙ የተመለከተው በፈቃዱ ኃይሉ ትናንት በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የመከላከያ ምስክሮችን ማሰማት ጀምረዋል። በዚሁ መሠረት ቀደም ሲል ለፖሊስ የሰጠው ቃል እንደ ማስረጃ ሆኖ የሚቀርብበት እንደመሆኑ መጠንና ይህ ቃሉ ግን በድብደባና በኃይል ተገዶ የሰጠው ቃል መሆኑን በዚሁ ፍርድ ቤት ሚያዝያ 30 ቀን 2006 ዓ.ም ማስመዝገቡን አስታውሶ ለፖሊስ የሰጠው ቃል ውድቅ እንዲደረግለት ጠይቋል። በመቀጠልም የተከሳሽነት ቃሉን ለፍርድ ቤቱ ሰጥቷል። ለፍርድ ቤቱ በሰጠው የተከሳሽነት ቃልም ሕዝቡን ለአመፅ የሚያነሳሳ ጽሑፍ አለመጻፉን፣ በሱ እንደተጻፉ ተደርገው የተጠቀሱ አንዳንድ ጽሁፎች ከክሱ ጋር አለመያያዛቸውን ዘርዝሮ ለፍርድ ቤቱ ተናግሯል። ተከሳሹ ቃሉን ከሰጠ በኋላ የባለሙያ ምስክር ሆነው በቀረቡት ዶክተር ዳኛቸው አሰፋ ላይ አቃቢ ሕግ ተቃውሞ አቅርቧል። የአቃቤ ሕግ ተቃውሞ ዶክተር ዳኛቸው አሰፋ ተከሳሽ አመፅ ለማነሳሳት ጽፏቸዋል በተባሉ ጽሑፎች ላይ ትርጉም ለመስጠትና ለመመዘን መብቱ የላቸውም የሚል ነው። ይሁንና የተከሳሽ ጠበቃ አቶ አምሃ መኮንን የሙያ ምስክሩ የሚሰጡት ምስክርነት ከሙያቸው አኳያ እንደ ማስረጃ የቀረቡት ጽሁፎች በእርግጥ ለአመስቀስቀሳ የታለሙ ናቸው ወይስ አይደሉም የሚለውን ቁም ነገር ለማስረዳት መሆኑን በመግለጽ ይህ ደግሞ የተከሳሹ የመከላከል መብቱ በቀጥታ ተግባራዊ የሚሆንበት ብቸኛ መንገድ እንደሆነ አስረድተው ምስክሩ ጉዳዩን እንዲያስረዱ ጠይቀዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ የአቃቤ ሕግን ተቃውሞ ውድቅ አድርጎ ዶክተር ዳኛቸው አሰፋ እንዲመሰክሩ አዟል። ዶክተር ዳኛቸው በበኩላቸው የተባሉትን ጽሁፎች ሙሉ በሙሉ ማኖባቸውን ገልጸው ጸሐፊው በፍጹም ለአመፅ ቅስቀሳ ብሎ እንዳልጻፋቸው ተናግረዋል። ከዚያ ይልቅ ጸሐፊው ሐሳቡን ለመግለጽ የተጠቀምባቸው እንደሆነ፣ ይህ ደግሞ ከመሠረታዊ የሰው ልጆች መብቶች አንዱና ዋናው እንደሆነ በዝርዝር አስረድተዋል። በመጨረሻም ፍርድ ቤቱ ተጨማሪ ምስክሮችን ለመስማት ለግንቦት 22 ቀን 2008 ዓ ም ተለዋጭ ቀጠሮ ሰጥቷል። የፌዴራል አቃቢ ሕግ ከጥቂት ዓመታት በፊት በእነሰ ወሊያና ሸመልስ የክስ መዝገብ በፈቃዱ ኃይሉን ጨምሮ አስር የኢንተርኔት አምለኞችንና ጋዜጠኞችን በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ክስ መስርቶባቸው እንደነበረ ይታወሳል። ከአስሩ ተከሳሾች መካከል ባለፈው ዓመት መጨረሻ ላይ የአምስቱን ማለትም መሐሌት ፋንታውን ዘላለም ክብረት አስማማው ኃይለ ጊዮርጊስ ኤዶም ካሳይና ተስፋ ለሞለየስ ክስን እንዲቋረጥና ከእስር እንዲፈቱ መንግሥት ወሰነ የተቀሩት አምስቱ ማለትም የሶሪያና ሽመልስ በፈቃዱ ኃይሉ፣ ናትናኤል አበራ፣ አጥናፉ ብርሃንና አቤሉ አበላ ክስ ግን እየታየ ቆይቶ ይኸው ፍርድ ቤት የአቃቢ ሕግን ማስረጃዎች ከመረመረ በኋላ አራቱን በነጻ ሲያሰናብት በፈቃዱ ኃይሉ ግን የቀረበበት የሽብር ወንጀል ክስ ተለውጦ ሕዝብን ለአመፅ ለማነሳሳት በሚደረግ ወንጀል እንዲከሰስ ተበይኖበት ጉዳዩን በዋስ ሆኖ በውጭ እየተከታተለ ይገኛል። አቃቢ ሕግ በዚህ ውሳኔ ቅር በመሰኘት ጉዳዩን ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት እንዳቀረበውም መዘገባችን አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ